ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን። እንደምን ሰንብታችኋል? የተከበራችሁ አድማጮቻችን፣ ይህ የዋዜማ ራዲዮ ነው። በነገራችን ላይ የተሰኘው መሰናዷችን በትልልቅ ሀገራዊ ጉዳዮች ላይ ከሚመለከታቸው ጋር ሀሳብ የምንጋራበት የውይይት መሰናዶ ነው። ለዛሬም ሁለተኛ ክፍልና ካለፈው ሳምንት የቀጠለ መሰናዶን ወደ እናንተ እናደርሳለን። በሀገራችን በኢትዮጵያ ከሰሞኑ ካሉ አብይ ጉዳዮች መካከል በሀገሪቱ ተከስቶ የሰው ሕይወት ማጥፋት የጀመረውን የረሃብ አደጋን ያክል ትልቅ ጉዳይ ሊኖር አይችልም። ዋዜማም ይህንን በመረዳት አስቀድመን በፕሮግራማችን ላይ ስለ ረሃብ አደጋው የተለያዩ መረጃዎች ለእናንተ ለማድረስ ስንሞክር ነበረ። ይሁንና በመንግስትም ይሁን በሌሎች ዘንድ ከፍተኛ ትኩረት ያገኘው ጉዳዩ በዓለም አቀፍ መገናኛ ብዙሃን ከሰሞኑ ይፋ ከሆነ በኋላ ነው። ይህም አንድ የሚሰጠን ትምህርት ይኖራል። ዋዜማም ሆነች ሌሎች የኢትዮጵያ የመገናኛ ብዙሃን በተለይም በውጭ ሀገር ያሉቱ ስለ ረሃቡ አደጋ መረጃ በሚሰጡበት ጊዜ የኢትዮጵያ መንግስት ባለስልጣናት ዋነኛ ምርጫቸው ያደረጉት የችግሩን መጠን ማሳነስና ችግሩ ከቁጥጥር ውጪ አይደለም በማለት ምላሽ መስጠትና መከራከር ነበረ። ይህ የረሃብ አደጋ በዓለም አቀፍ የመገናኛ ብዙሀን ጭምር ሀገሪቱን እንደገና የዓለም አቀፍ የመገናኛ ብዙሀን ርዕስ አድርጓት በሚነሳበት በአሁኑ ወቅት የኢትዮጵያ መንግስት አሁንም ችግሩ ከቁጥጥር ውጪ አይደለም እያለ ነው። ችግሩ ከቁጥጥሩ ውጪ ነው የሚባለው መቼ ነው? በረሃብ አደጋው ምክንያት ከብቶች መሞት ከጀመሩ፣ ሰዎች መፈናቀል ከጀመሩ ሰንብተዋል። አሁን ደግሞ የሰው ህይወት መጥፋት መጀመሩን የሚያሳዩ መረጃዎች እየወጡ ነው። እናስ ችግሩ ከአቅም በላይ ነው የሚባለው መቼ ነው? ከዛ ባሻገር የኢትዮጵያ መንግስት ከፍተኛ መጠን ያለው ዓለም አቀፍ እርዳታ መጠየቁም ይታወቃል። እናም ይህ በራሱ ስለ መንግስት የሚነግረን ነገር አለ። እናም ባለፈው ሳምንት በጉዳዩ ላይ ባደረግነው ውይይት ላይ የረሃብ አደጋ የሚከሰተው በተፈጥሯዊ ምክንያቶች ይሁን እንጂ ፖለቲካዊ አንድምታ አለው። ይህንንም ሊያሳዩ የሚችሉ አብነቶችን አንስተን ነበር በውይይታችን። የድርቅ አደጋ በተለያዩ ምክንያቶች ሊከሰት ይችላል፣ በተለይም ደግሞ በዓለም አቀፍ ደረጃ እየተስፋፋ በመጣው የአየር ንብረት ለውጥ ሳቢያ ወይም ክላይሜት ቼንጅ በምንለው ጉዳይ። ይሁንና ግን የአየር ንብረት ለውጥ ኢትዮጵያን መርጦ ወይም በኢትዮጵያ ብቻ የሚከሰት አይደለም። ስለምን በኢትዮጵያ ላይ ይጠናል፣ ስለምን በኢትዮጵያ ላይ ወደ ረሃብ ተቀይሮ የሰው ሕይወት ያጠፋል የሚለው ጥያቄ ትልቅ ነው። ይህንን ጥያቄ የኢትዮጵያ መንግስት ለመመለስ ፈቃደኝነት አላሳየም። ይልቁንም ችግሩን በተፈጥሮ በማሳበብ ከተጠያቂነት ራሱን ለማዳን ሲሞክር ይስተዋላል። ግን ባለሙያዎች እንደሚሉት የድርቅ አደጋ ወደ ረሃብ እና ወደ ሞት የሚቀየረው በፖለቲካዊ አስተዳደር ችግር ምክንያት ነው። ይህንም በተመለከተም የተለያዩ አብነቶችን ማንሳት ይቻላል። ባለፈው ሳምንት የረሃቡን የፖለቲካ አንድምታ ለመመልከት ሞክረናል። ዛሬም በዚህ ዙሪያ ሁለተኛውን ክፍል ውይይት አሰናድተናል። በውይይታችን ላይ ስለ ሺጠና እና ደረሰ ጌታቸው ሀሳብ ያጋሩናል። ያወያያቸው ባልደረባ መስፍን ነጋሽ ነው። እነሆ ወደ ሁለተኛው ክፍል ውይይት እንለፍ። አንዱ ይሄ ረሃብ በተደጋጋሚ እንዲከሰት ምክንያት የሆነው እሱ ነው ብለሃል። ከሱ በተጨማሪ ደግሞ መንግስታቱም በጣም አሁን ስልጣን ላይ ያለው መንግስት ወደ ስልጣን ከመጣ ጊዜ ያለው እንኳን ብናይ ከዛ ፊት የነበሩት ምን ማንሳት እንችላለን። ይሄ መንግስት ለችግሩ ምንጭ እርሻው በእርሻው ክፍለ ኢኮኖሚ ውስጥ ያለው ነው ብሎ እሱ ላይ አዲስ ፖሊሲ አምጥቼ እየሰራው ነው ብሏል እና እንደጠቀስከው ኢህአዴግ በእነዚህ ጊዜያት ውስጥ የኢትዮጵያ ዋነኛ ችግር ድህነት ነው። ድሃም ነው ደግሞ የሚባለው የህብረተሰብ ክፍል በአብዛኛው ገበሬው ነው። ያም ደግሞ ከሚሰራው ስራ ጋር የተያያዘ ወይንም ደግሞ የሚሰራው ስራ ማለትም ግብርና ውጤታማ አለመሆኑን ያመነበት ሁኔታ ነው ያለው። ከዛም ጋር በተያያዘ ይህንን ችግር ሊፈታ የሚችል አግሪካልቸራል ሌድ ኢንዱስትሪያላይዜሽን የሚባል በአጭሩ አጠራር አድል የሚባል ፖሊሲ ስትራቴጂ ነድፎ ሲንቀሳቀስ እንደነበረ እናውቃለን፣ ሰምተናለን። ይሁንና ኢህአዴግ በዚህ ደረጃ ግርደት በሆነ መልኩ ችግሩን መኖሩን ማመኑ ችግሩ የሚቀረፍበትን ደግሞ ስትራቴጂ እና ፖሊሲ መንደፉ በራሱ ቅድም ያልኩትን ካልኩት ጥያቄ ነፃ አድርገው በትክክል አምኗል ብለን ለማለት ይችልበት ሁኔታ ውስጥ አይደለም ያለ ነው። አዎ ችግር አለ። ችግር ግን ምንጭ አለው? ምንጩ ምንድን ነው? ብዙዎቹን የችግሩን ምንጮች ያመነ መንግስት አይደለም። የኢትዮጵያ መንግስት ላለፉት አራት ዓመታት ብዙዎች ሲደፈለፉበት የነበረው አንድ ጉዳይ አለ። መሬት እየተቆራረሰ ነው። በትንሽ መሬት ላይ ብዙ አምራች ነው ያለው። በዚህ ሁኔታ ምርታማነትን ማሳደግ አይቻልም። መንግስት መሬት ኮንሶሊዴት የሚሆንበት አምራቹ ገበሬ ጥቂት የሚሆንበት ከአግሪካልቸር ደግሞ የሚወጣው ሰው ሌላ የህይወት አምራጭ የሚያገኝበት እድል እንዲፈጥር ሲጨቅጨቅ የኖረ መንግስት ነው። ለዚህ ዝግጁ አልነበርም። ከአራት ዓመት በኋላ አድሊ ኢንዱስትሪን ለመፍጠር የሚያስችለውን ካፒታል እንዳልፈጠረ ይታወቃል። ዳትስ ዋይ አሁን ባለው ሁኔታ የኢትዮጵያን ፖለቲካ በቅርብ ለሚከታተል ሰው ኢትዮጵያ በአሁኑ ሰዓት እየታገለች ያለችው የውጭ ሀገር ካፒታልን ወደ ሀገር ቤት አትራክት በማድረግ ማኑፋክቸር ሴክተርን ውስጥ ለማድረግ እየተደረገ ያለ ሙከራ ነው ያለ አፍተር ትዌንቲ ፎር ይርስ። ይሄ እንግዲህ ከሀያ አራት አመት በኋላ ነው። እንዲህ አይነቱ አማራጭ የዛሬ ሀያ አራት አመት ሊሞከር ይችል ነበር። ስልጣን ላሉት ሰዎች ሲነግሩን የነበረው ምንድን ነው? አይ እኛ በሀገራችን ባለ ሀብቶች እንደውም ገበሬው ነው ኢንዱስትሪያሊስት መጨረሻ የሚሆን የሚሰማ መንግስት አይደለም የተወከለም አይደለም። ህዝብንም የሚያከብር የሚፈራ መንግስት አይደለም። ስልጣኑን ሊያናጋ የሚችል ነገር በገጠመ ቁጥር ያውም ዘግይቶ መጠነኛ ካልኩሌሽኖች በመስራት ስልጣን ላይ ለመቆየት የሚያስችል ሪስፖንስ የሚሰጥ መንግስት ነው እንጂ አቅዶ የሀገርን ኢኮኖሚ ከአንድ ችግር ካለበት ሁኔታ ውስጥ ወደ ተሻለ ሁኔታ ለማሸጋገር የሰራ መንግስት አልነበረ። ያንን ነው እንግዲህ ችግሩን በትክክል ያልተቀበለ ችግር መኖሩን ሪኮግናይዝ ያላደረገ መንግስት ነው ብዬ ስል ለመናገር የፈለጉት በተጨማሪ ይሄ ረሃብ የተከሰተው የኢትዮጵያ መንግስት ላለፉት አስራ ምናምን አመታት ወይንም ደግሞ እንደ በትንሹ ለአስር አመታት ዋነኛው የሰብል ምግብ ምንድነው የሚባለው ይሄ ሲሪያል ፕሮዳክሽን በአመት ከአመት በአማካኝ ወደ አስራ ሶስት ፐርሰንት አድጓል ብሎ እየተከራከረ ባለበት ወቅት ነው ይሄ ረሃብ የተከሰተው። የኢትዮጵያ ሕዝብ ቁጥር እንደሚታወቀው በከፍተኛ ቁጥር በከፍተኛ መጠን እያደገ ነው። ያም ሆኖ ግን ከሶስት ፐርሰንት በታች የሶስት ፐርሰንት በታች የሚያድግ ሕዝብ አስራ ሶስት ፐርሰንት ዋነኛ ምግቡን ከአመት ዓመት እያሳደገ ከመጣ የአንድ አመትን ሾክ ወይንም የአንድ አመትን ችግር ሊቋቋም የማይችልበት ምንም ምክንያት የለም። ሲጀመር ገና የኢትዮጵያ ገበሬ በባህሉ ትርፍ ምርት ሲያገኝ ወደ ገበያ ይዞ የሚሮጥ አይደለም የሚያስቀምጥ ነው። ኢኮኖሚስቶቹ ሪስክ አቨርስ ይሉት። ደረቅ እንኳን የሆኑ አካባቢዎች ዝናብ እንኳን የማይዘንብባቸው አካባቢዎች እኔ ይሄንን ስታቲስቲክስ ሳይ ኢትዮጵያ ላለፉት አስራ ሶስት ዓመታት የሲሪያል ፕሮዳክሽኗ በአስራ ሶስት ፐርሰንት ማደጓ ከተነገረኝ ኢትዮጵያ ምግብ ወደ ውጭ እንደማትልክ አውቃለሁ። የህዝቧ ቁጥር ከሶስት ፐርሰንት በላይ እንደማያድግ አውቃለሁ። ናቹራል ኤክስፔክት የማደርገው ሰርፕለስ ፕሮዳክሽን ላለፉት አመታት ነበር። ይሄ ሰርፕለስ ፕሮዳክሽን አንድም በእያንዳንዱ ቤት በተወሰነ መልኩ ስቶክ ተይዟል ብዬ ነው የማስበው፣ ችግሩ በተፈጠረባቸው አካባቢዎች ጭምር። በተጨማሪም ደግሞ መንግስት አድሊን እንደቀየሰ መንግስት ትልቅ የሚባል ስትራቴጂክ የግሬን ሪዘርቭ ይኖረዋል ብዬ ነው የማስበው። አንደኛው ግልጽ ነው። ጋዜጠኞች ከሀገር ሀገር የሄዱ ችግር የደረሰባቸው አካባቢዎች ሰው ለችግሩ እንዴት ሪስፖንድ እያደረገ እንዳለ እየጠየቁ ነው ያሉት። ብዙዎች ከብቶቻቸውን እየሸጡ ነው ያሉት፣ ቅርሳን ያቆዩትን ቅርስ እያጡ ነው ያሉት። በአንድ አመት ችግር ምክንያት የሚያሳየው ገበሬው ምንም የያዘው እስቶክ እንደሌለ፣ በመንግስትም በኩል ምንም ከባለፈው ሐምሌ ወር ጀምሮ ያለን የግሬን ስትራቴጂክ ሪሰርቭ በቂ ነው ኢትዮጵያ ውስጥ ያለውን ሕዝብ ሁሉ ሊመግብ የሚችል ይመታለኝ ከውጭ እርዳታ አልፈልግም ብሎ በጉዳዩ ኃላፊነት የሚሰማቸውና ነገ እንጠየቃለን ብለው የሚፈሩ ዓለም አቀፍ ተቋማት እንደ ዩኤን ኤፍፒ ያሉ ተቋማት ይሄ ነገር በጣም በትልቅ ሪስክ እየተቃወሙ ያሉ እንደዚህ አይደለም፣ ሰዎች ይሞታሉ፣ ይሄን ያህል ሪዘርቭ የላችሁ ከአሁኑ ጥሪ ማድረግ አለብን፣ ረጂ መንግስታት ጣልቃ ሊገቡ ይገባል፣ ችግሩ አግራቤት ይሆናል፣ አለበለዚያ እያሉ በተወሰነ መልኩም ጥረታቸው ተሳክቶ አሁን መንግስት ያለውን ችግር ወደ ማመን የመጣበት ሁኔታ ነው ያለው። እና በጥቅሉ ልል የፈለግኩት ምንድን ነው ባለፉት አስራ ምናምን አመታት ታየ የተባለው የሲሪያል ፕሮዳክሽን ከአስር ፐርሰንት በላይ የታየ እድገት እንደሌለ ይህ ውሸት ነው። ኢትዮጵያ መንግስት በሴንትራል ስታቲስቲክስ ኤጀንሲ በኩል የሚያወጣቸው ቁጥሮች በጣም አስቂኝና ትልቅ ክርክር ያስነሱ ኢትዮጵያን በዓለም ላይ በጣም ምርታማነታቸውን ካሳደጉ ሀገሮች ተርታ የመደባት ነች። እጩ ሀገር ነች። እንግዲህ አስራ አራት ሚሊዮን ህዝብ የተራበባት መንግስት ምንም እንኳን ኦፊሽል ይቅርታ ጠይቆ ይሄ ሴክተር ችግር ላይ ነው ባይለንም፣ በአሁን ሰዓት ኢንዱስትሪያል ሴክተሩን ለማንቀሳቀስ ያለው እርምጃ ያንን የኢትዮጵያ መንግስት ማመኑን የሚያሳይ በውጭ ሀገር ካፒታል ላይ ዲፔንድ የሚያደርግ ማኑፋክቸሪንግ ሴክተርን ኢትዮጵያ ውስጥ በሚቀጥሉት አስር አመታት አብዮት በሚያሰኝ መልኩ ማስፋፋት የተደረገ ውሳኔ ያለፈው ሀያ አራት አመት የአርዲ ፖሊሲ ያለ መስራት ውጤት ነው እንጂ እንደ እቅዳቸው ቢሆን ዛሬ የምናየው ሌላ ነበር። በእውነት በርካታ መረጃዎችን አብረህ ነው የሰጠህን። ስለሽል የኢትዮጵያ ፖለቲካ ውስጥ ተጠያቂነት የሚባል ነገር ባዕድ ነው። መቼም በዚህ በረሃቡ በጉዳይ ብቻ ሳይሆን በማንኛውም ጉዳይ እጅግ እጅግ ባዕድ ነው። አሁን ስልጣን ላይ ያለውም ከዛም በፊት የነበሩት መንግስታት ቢሆኑ ተጠያቂነት የሚባል ነገር የለም። ቅድም ደረሰ ፖለቲካ ምንድነው፣ ረሃብ ፖለቲካ ነው፣ የፖለቲካ ችግር ነው ስላልክም ጭምር ይሄንኑ ወደ አንተ አያይዤ ላንሳውና ኢትዮጵያ ውስጥ እንደው መቼም ለይስሙላም ቢሆን የሚካሄዱት ምርጫዎች ወቅት ሁሉ ተቃዋሚዎቹ ሆኑ ገዢው ፓርቲ ረሃብን እናጠፋለን ሲሉ አልተሰሙም። ለምንድን ነው የሚፈሩት ወይስ ይረዱታል? የሚገርም እኮ ነው ማስፈነ በጣም የሚገርም ነገር ነው። ምክንያቱም ለረሃብ የመዝገበ ቃላት ምሳሌ የሆነች ሀገር ውስጥ ያሉ የፖለቲካ ልሂቃን ማለት ነው ስልጣኑ ላይ ተቀምጠው የሚዘውሩትም ሰዎች እነሱንም እንደው ስለ በዚህ በይስሙላው ምርጫ ላይ በውይይት መድረክ ቁጭ ብለው ትንሽ እንሞግታቸዋለን የሚሉትም የተቃዋሚ ተቃዋሚዎች እንበላቸው የሌለባት አገር ነው። መስመስ ያለው ውይይትን ስትሰማ አንዳንዱ ነገር እኮ የመረዳት ምናልባት የማስተዋልም ችግር ሆን ይችላል። ነገር እየው በልቶ ቀጥቶ እኮ ሁድ ሳይጠይቅ ማደርጎ ትልቅ ትልቅ ትልቅ የሰብአዊ መብት ጉዳይ ነው። ዲግኒቲ ነው። ራይት ቱ ፉድ አንዱ ለምግብ ያለ የሰው ልጅ መብት የሰብአዊ መብት ጥያቄ ነው። ሰብአዊ መብት ስንልኛ መናገር ጋዜጣ ላይ መጽሐፍ ብቻ ነው አድርገን የምናወራው ግን ኢትዮጵያ ውስጥ በየቀኑ የሚደመሰስ እና የሚደፈጠጥ አደባባይ እንኳን እንደ ገበናችን ወጥቶ የሚታይ ነገር እራሳችንን አለመቀለባችን ነው፣ አለመብላታችን ነው። እና አንዱ ችግር የሚመስለኝ ምንድን ነው ነገር የው ፖለቲካዊና ፖለቲካዊ መፍትሄም የሚጠይቅ ነገር መሆኑን የማወቅና ፊት ለፊት ይህንን አውጥቶ የመናገር ችግር አለ። አንዱ የሚመስለኝ ችግር ይሄ ነው መስ ሁለተኛ ግን፣ እንደው ረሃብ በኢትዮጵያ ውስጥ ለረጅም ዓመታት የነበረ ችግር ስለነበረ ህዝባችንም ደግሞ እርግጥ ወግ አጥባቂና ሃይማኖተኛ ስለሆነ ከተፈጥሮ ጋራ በተለይ ከፈጣሪ እግዜር ያመጣብን እጣ ፈንታችን ነው በቃ የሚል አመለካከታ ስለዚህ ፈጣሪን እንደ ምክንያትም ፈጣሪን እንደ መፍትሄም የማየት እና ነገርየውን በሃይማኖት መነጽር የመመልከት ችግር አለ። እግዞ በሉ ጸልዩ፣ ጹሙራ መጣ ነው የሚባለው እንጂ የምንበለው አጣን ብላችሁ መንግስታችሁን ጠይቁ የሚል ርዕዮት አትሰማም። ይሄ እንዲህ አይነት አመለካከትና አስተያየት በህዝባችን ዘንድ የለም። አንድ ትልቅ ሌላ ችግር የሚመስል ነው። ግን አንዲት ነጥብ ብዬ ጥያቄ ልመልስ መስፍን የመንግስት ፖሊሲ ችግር ነው ወይም ረሃብ ፖለቲካዊ ችግር ነው ብዬ የምልበት ምክንያት ባለፉት ሀያ ሁለት ዓመታት የኢትዮጵያ መንግስት ፖሊሲ ግብርናን መለወጥና ማሳደግ የሚል ነበር አልተሳካም እሱ ለምንድ ነው ይህ ችግር የመጣው ለምንድ ነው የመንግስት የግብርና ፖሊሲ ይህንን ችግር ሊፈታ ያል ተብለው ብለህ ካልክ ስለ የጠቀሰው አብይ ምክንያት አለ የእርሻ መሬት በሚያስደነግጥ ሁኔታ ኢትዮጵያ ውስጥ እየተበጫጨቀ እየተቆራረጠ እየተቆራረጠ እየተቆራረጠ እየመጣ ነው። ይሄ ለምንድን ነው የመጣው? አንደኛ በሕዝብ ቁጥር እድገት ነው። ብዙ ወጣቶች ከአባቶቻቸው በትዳር ሲወጡ ዋለማ አባቶቻቸው ሲሞቱ የሚወርሱት የእርሻ መሬት እየተቆራረጠ ነው የሚሰጠው። በእነዚህ የእርሻ መሬቶች ላይ የሚደረግ የእርሻ ምርት በእርጥበት ወይም በዝናብ ላይ የተደገፈ ነው። በዘመናዊ ቴክኖሎጂ የተደገፈ አይደለም። ስለዚህ ዝናቡ ሲቀር በነዚህ በጣም የበሬ ግንባር በሚያካክሉ ጥብቅብቅ የመሬት እርሻዎች ላይ የሚወጣው ምርት በጣም ጠባብ ነው። ኢቨን ኢቨን ባምፐር ሃርቨስት በሚባለው በቃ ዝናብ ወርዶ መሬቱ በሙሉ ሰብል በሰብል ሆነ በሚባልበት ጊዜ የሚመረተው ምርት ከበላተኛው ከሸማቹ ቁጥር ጋራ ሲተያይ በጣም ጥቂት ነው። ያንን ነው ኢትዮጵያ ውስጥ ረሃብ ቋሚ እውነት ሆነዋል ያልኩት ቅድም ቋሚ ችግር ነው ያልኩበት ሌላ ይህንን ችግር ለመፍታት መንግስት ያስገባው የቴክኖሎጂ ግብዓት ምንድን ነው ብለህ ስትጠይቅ፣ ሁለት ነገር ነው። አብዛኛው ቦታ ላይ ማዳበሪያ ይሸጣል። መንግስት በአንድ ቦታዎች ላይ ምርጥ ዘር ሞክሯል። ግን ማዳበሪያውንም ሰጠ፣ በእነዚህ ጥቃቅን የመሬት እርሻዎች ላይ ዝናብ ጠብቀህ የምታደርገው እርሻ እንደ ቁማር ነው። ዝናቡ የቀረቀ፣ ምንም የሚመጣ ነገር የለም። ሰው እንደገና ረኃብተኛ ሆኖ ቁጭ ይላል። የትናንቱ ገበሬ የዘንድሮ ረኃብተኛ ይሆናል። ስለዚህ የመንግስት ፖሊሲ የግብርና ፖሊሲው ሽንፈት አጋጥሞታል። በቃ ሽንፈት እንዳጋጠመው የምናውቅበት ሌላው ማሳያ ማስረጃ ምንድን ነው? መንግስት እስኪ በግብርና ውስጥ ተሳካልኝ ብሎ የሚያወራቸውን ነገሮች እ ሁልጊዜ የሚያወራው ስለ አበባ እርሻ ነው። የአበባ እርሻ የኢትዮጵያ ገበሬ በየቀኑ የሚያመርተው እርሻ ነው። የሰብል እርሻ ነው። የእህል እርሻ ነው አይደለም። ጥቂት ዘመናዊ ትምህርት የቀመሱ ከፈረንጃ ሀገር የመጡ ሰዎች መሬት ከገበሬ ላይ እየገዙ የፈረንጅ አበባ እየተከሉ ለሁላ ለአውሮፓ ለፈረንሳይ የሚሸጡበት ገበያ ነው የውጭ ምንዛሪ ያስገባል እውነት ነው አበባ ግን ይበላል አይበላም ስለ ቡና ምርት ያወራል ስለ ኤክስፖርት ምርት መጨመር ኤክስፖርት እድግብት ማሳየት ያል መንግስት እውነት ነው ቡና ጨምሯል ምርቱ ግን ቡና ቀለብ ነው ወይ እና አሁን ደግሞ የፈረንጅ ሀገር ባለሀብቶችን እየጠራ መሬት በርካሽ ዋጋ እየቸረቸረ ስልጥ እንዲያመርቱ ሩዝ እንዲያመርቱ አደረግኩኝ እያለ ነው። ይሄ ራሱ ምን ያሳይሃል? በጣም ሰፊ የሆነ የንግድ እርሻ ምርት ላርጅ ስኬል ወደሆነ ኮመርሻል አግሪካልቸር መሄዱ የሚያሳይ ምስክር ነው ያሉት። ይሄ አድሊ የተባለው ግብርና መር የተባለው ኢንዱስትሪያል ሽግግር እንዳልተፈጠረ እንዳልተከናወነ፣ ሶስተኛ መንግስት ለማንም ሳይናገር የፖሊሲ ለውጥ ያደረገ ነው። አሁን ጉዳይ ኢንዱስትሪላይዜሽን ነው እያለ ነው። ጥያቄ መጠየቅ ያለብን ለምን ኢንዱስትሪላይዜሽን እና እኔ የመንግስትን ፖሊሲ ሳየው ሽንፈት፣ ሽሽትና ክህደት ነው። ውስጡም ለዛ ነው የኢትዮጵያ ውስጥ ያለው የረሃብ ችግር ወይም የግብርና ቀውስ አግሬሪየን ክራይሲስ ስትራክቸራል ፕሮብሌም ነው የማስበው። ሁለታችሁም ያሰመራችሁበት ነገር ቢኖር ረሃብ በመሰረቱ ከፖለቲካ ጋር የተያያዘ፣ ረሃብን ማስወገድም የመንግስት ተቀዳሚ ኃላፊነት ነው ግለሰቦች ራሳቸውን ለመመገብ የመጣር ኃላፊነትና ግዴታ እንዳለባቸው ሆኖ በአገር ደረጃ በምግብ ራስን ማስቻል ግን የመንግስት ኃላፊነት ነው እና ፖለቲካዊ ነው። በመሰረቱ ጥያቄው፣ ችግሩን፣ መፍትሄውም ፖለቲካዊ ነው የሚል ሀሳብ ሰጥታችኋል። እመጣችሁ እንደው አሁን ከዚህ በፊትም በርካታ የድርቅ ዜናዎችን፣ የድርቅ ሁኔታዎችን አይተናል። ዘንድሮም እንግዲህ መጥቷል። በተለይ ደግሞ ከሶስት ከአራት ወር በኋላ ነው የበለጠ የድርቁ ያለው ድርቅ ያደረሰው ሁኔታ የሚባባሰው ተብሏል። እንደው የኢትዮጵያ ሕዝብ በገጠርም በከተማም ያለውን መውሰድ እንችላለን ተማረም አልተማረም እንለውም ጨምረን ለዚህ ድርቅ ምን አይነት ሜታሽ የሚሰጥ ይመስላችኋል? እንደው ሁኔታውን የፖለቲካ ጉዳይ ነው ብሎ ይወስደዋል እኔ ከተለመደው ውጪ ይሆናል የሚል እምነት የለኝም። ከዚህ ቀደም ኢትዮጵያ ውስጥ የረሃብ ችግር በገጠመ ጊዜ ሰዎች ከሚሰጡት ምላሽ የተለየ ነገር በዚህ ወቅት ይኖራል ብዬ አልገምትም። ሰው ተራብሎ ወደ ከተማ ከመፍስለስ ባለፈ የከተማውን ህዝብ ከንፈር መጦ ቁራሽ እንጀራ ከመስጠት ባለፈ ችግሩ ከመንግስት ጋር ያያያዘበት መንግስት ይህንን ችግር ለመቅረፍ መሪ ሆኖ እንዲወጣ ለማስገደድ የተሞከረበት አጋጣሚ የለም። አሁንም ይኖራል ብዬ አልገምትም። የኢትዮጵያ ህዝብ በአብዛኛው ነገ የተሻለ ቀን ነው የሚል ተስፋ ያለው ነገን ግን የተሻለ ለማድረግ ዛሬ መሰራት ያለበትን አለመሰራቱን እርግጠኛ ያለሆነ ህዝብ ነው እንደ ማንኛውም ህዝብ ግን ዞሮ ዞሮ ችግሮች እየከፉ ሲመጡና ጥግ ላይ ስንደርስ ያው እንደ አስራ ዘጠኝ መቶ ስልሳ ስድስቱ ዓመተ ምህረት አብዮት አይነት ከዚህም በኋላ ምናልባት ሊመጣ ይችል ይሆናል እና መንግስት አሁን ባለው ሁኔታ አሁን ባለው ጥንካሬ ረሃቡን ተከትሎ ይህ ነው የሚባል ጠንካራ ተቃውሞ ከህዝብ ይገጥመዋል ብዬ አልገምትም። ነገር ግን ይሄ ችግር መጥቶ ይሄንን ችግር ደግሞ እች ሀገር የምታልፍበት ወጣበት ሁኔታ ካልሆነና ካልሆንና ያን ተከትሎ ችግሮች እየተባባሱ ከመጡ ግን ጥግ ከደረስን በኋላ በማያምር መልኩ ምናልባት መንግስት ጠብቆት የማያውቀው አይነት ችግር ውስጥ ሊገባ ይችላል ብዬ ገምታል። ደረሰ ምን ትላለ እኔ ቅድም ያልኩት ነገር አለ። በባህላችን መቸገር በተለይ ደግሞ የራች ጋር ማለት ፉድ ፖቨርቲ በጣም ተደጋግሞ የተፈጠረ ነገር ስለሆነ ነገር ከሃይማኖት፣ ከባህል፣ ከፈጣሪ ቁጣ ጋር የማያያዝ ነገርም ስላለ በጣም ሰፊ በምትለው የገጠሩ ገበሬ የረሃቡ ተጠቂ በሆነው ገበሬ መካከል መንግስት ለእኔ አልቆምም፣ መንግስት አልቀለበኝም፣ መንግስት በኔ ጫንቃ ላይ ቁጭ ብሎ አገሩን እያስተዳደረ እኔ እራባለሁ የሚል የፖለቲካ ንቃተ ህሊና ወይም ፖለቲካል ኮንሽስነስ ላይ አብዛኛው ህዝብ የደረሰ አይመስለኝም። የዚህ ጥፋቱ ምንድን ነው ወይም የዚህ ሀላፊ የፖለቲካ ልሂቃኑ ረሃብን አደባባይ አውጥተው ለምንድን ነው የምንራበው፣ አለም በሙሉ ጠግቦ በሚያድርበት አለም ውስጥ ለምንድን ነው እኛ የረሃብ ምሳሌ የሆን ነው የረሃብ ናሙና የሆን ነው የሚለውን አደባባይ አውጥተው ፍጥርጥር አድርገው ተናግረው አያውቁም። መሪዎቹ ይህን በማያረጉበት ሀገር ሰፊው ህዝብ እንዲህ አይነት ንቃት ወይም አዌርነስ ላይ ይደርሳል ማለት ትንሽ ይከብዳል። ሁለተኛ ይሄ መንግስት ለስላሴ ጊዜ ሆነ ደርግ ጊዜ ረሃብ ያመጣውን የፖለቲካ ንፋስ አይቷል። ስለዚህ አስተውላችሁ እንደሆነ በተለይ በምዕራባውያን ዘጋቢዎች ዘንድ ገንዘብ እየከፈለ ኢትዮጵያ እንዲመጡ ተሰራ፣ ባቡር ተከፈተ፣ ሆቴል ቤት እየተሰራ ነው፣ ምግብ ቅመሱ የሚል ትልቅ የዜና እና የፕሮፓጋንዳ ዘመቻ የሚያደርግ መንግስት ነው እና እነሱ ገጽታ ግንባታ ይሉት ግንባታ ብቻ ሳይሆን ገጽታ ፈጠራ ይሰራል። ዛሬ ኢትዮጵያ የአፍሪካ አንበሳ እየተባለች ነው። ሌላ የረድኤት ድርጅቶችን ተመልከታቸው። እነዚህ የረድኤት ድርጅቶች በተለይ ዓለም አቀፎቹ የግብረሰናይ ድርጅቶች ረሃብ እንጀራቸው ነው። እኛ ካልተራብን እነሱ ደሞዝ አያገኙም። ረሃብ መመገብ ባይኖራቸውም ትላልቅ ነጫጭ ላንድ ክሩዘር አይነዱም። ልጆቻቸውን አፍሪካ ውስጥ ቁጭ አድርገው እንደልባቸው አያዝናኑም። ስለዚህ በእኛ ረሃብ የሚጠግም በእኛ ረሃብ ተስፋ ያለው ብዙ ሰው አለ። የግብረሰናይ ድርጅቶች ዲፔንደንት ናቸው በእኛ ትራጀዲ ላይ እኛ እነሱ የፖስተር ቻይልድ ነን። እና እነሱ ባሉበት ሁኔታ እንዴት ይሰበራል ይሄ ሳይክል? መንግስትን መቼስ የመፍትሄው አካል አድርጌ አላየሁም። ምክንያቱም መንግስት ተጠያቂነት ያመልጣል፣ ተጠያቂነትን ይሸሻል፣ ይደበቃል እንጂ መንግስት ይሄ ጉዳይ የኔ ኃላፊነት ነው ብሎ ሲቀበል አላይም። ስለዚህ እነዚህ በሙሉ ረሃብ ዲፖለቲሳዊ እንዲሆን በቃ ስልህ እናቱ ገበያ የሄደችበትም እናቱ የሞተችበትም እኩል ያለቅሳል ይባላል፣ በእኛ ሀገር አባባል ሰው የተራበ ባለበት ሀገር ውስጥ እኔ ስለ ቀላል ባቡር ብታወራት እንደዛ ነው የሚሰማኝ። ግን እነዚህ ሁሉ ፋክተሮች ረሀብ፣ የሰብአዊ መብት ጉዳይ፣ የፖለቲካ ጉዳይ የመልካም አስተዳደር ጥያቄ ጉዳይ እንዳይሆን እንዲደፈቅ ጉዳዩ ያደርጋሉ። ባይነኝ መስሎኝ ደረሰ ጌታቸውና ስለ ሽጠና ለሰጡት ማብራሪያ እናመሰግናለን። እንግዲህ በዚህ ጉዳይ ላይ የምናደርገው ቅኝት በዚህ የሚያበቅ አይደለም። በተለይ ከሰሞኑ በጉዳዩ ላይ ጥልቀት ያለው የተብራራ መረጃዎችን አሰባስበን በልዩ ጥንቅር የምንመለስበት ነው የሚሆነው። ዋዜማ ይህንን ጉዳይ እንደ ትልቅ ሀገራዊ ጉዳይ በመውሰድ አቅማችን በፈቀደው ያክል መረጃውን ከእናንተ ጋር ለመጋራት እንሞክራለን። የውይይቱ አዘጋጅ መስፍን ነጋሽ ነበረ። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። በፕሮግራማችን ላይ የሚኖሯችሁን ማናቸውንም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜይል ዶት ኮም፣ ዋዜማ ራዲዮ አት ጂሜይል ዶት ኮም ልታደርሱን ትችላላችሁ። ፕሮግራሞቻችንን ደግሞ በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ተከተሉን፣ ውደዱን። በዛ ልታገኙን ትችላላችሁ። አልበለዚያም በዌብሳይታችን ዋዜማ ራዲዮ ዶት ኮም፣ ዋዜማ ራዲዮ ዶት ኮም ላይ ሁሉም ፕሮግራሞቻችንን ማግኘት ትችላላችሁ። እስከ ሳምንት ተነስትልን።